የአፍሪቃ ህብረት ሀያ ሰባተኛውን ዓመታዊ ጉባኤውን በመጪው እሑድ ሩዋንዳ ላይ ያካሂዳል። በጉባኤው አቢይ ቦታ የሚይዘው የአዲሱ ሊቀመንበር ምርጫ መሆኑን ዘጋቢያችን ጂል ክሬግ ከናይሮቢ በላከው ዘገባ ጠቁሟል። አዳነች ፍሳዬ ይዛ ቀርባለች። የአፍሪቃ መሪዎች ኪጋሊ በሚሰበሰቡበት ወቅት ዋናው አጀንዳ ለአራት ዓመታት ያህል ድርጅቱን ሲመሩ የቆዩትን እንኮሳዛና ድላሚና ዙማን የሚተካ የአፍሪካ ህብረት ኮሚሽን ሊቀመንበር መምረጥ ይሆናል። በዓለም አቀፍ ደረጃ ስለሚከሰቱት ቀውሶች የሚከታተለው ኢንተርናሽናል ክራይሲስ ቡድን የተባለው ድርጅት የአፍሪካ ህብረት አማካሪ ኤሊሳ ጆብሰን የአፍሪካ ህብረትን የሚመራው ማን ነው በሚለው ነጥብ ላይ ጫና ማድረጉ ወሳኝ ነው ይላሉ። የአፍሪቃ ህብረትን የሚመራው ማን ነው በሚለው ነጥብ ላይ ጫና ማድረግ ወሳኝ ይመስለኛል። የአህጉሪቱን የምጣኔ ሀብት እና ፖለቲካ፣ የጸጥታ አጀንዳዎችን መልክ የሚያስይዘው ሊቀመንበሩ ነውና። ስለሆነም ይህን ስልጣን የሚረከበው ለቦታው የሚገባ ሰው የመሆኑ ጉዳይ ወሳኝ ነው። ለቦታው ስማቸው ሲጠቀስ የቆዩት የቀድሞ የቦትስዋናና የቀድሞ የኢኳቶሪያል ጊኒ የውጭ ጉዳይ ሚኒስትሮች እንዲሁም የቀድሞ የኡጋንዳ ምክትል ፕሬዚደንት ናቸው። ኤች አይቪ ኤዲስን በሚመለከት በአፍሪቃ የተባበሩት መንግስታት ድርጅት ልዩ ልዑክም ነበሩ። ዋሽንግተን በሚገኘው አትላንቲክ ካውንስል የአፍሪቃ ማዕከል ስራ አስኪያጅ ጄ ፒተር ፋም ግን አዲስ ሊቀመንበር ለመምረጥ የሁለት ሶስተኛ ድምፅ እንዲኖር ስለሚያስፈልግ እሁድ በሚካሄደው ጉባኤ አዲስ ሊቀመንበር ላይመረጥ ይችላል ይላሉ። ብዙም የማይታወቁ ተወዳዳሪዎች በሚቀርቡበት በአሁኑ ወቅት የሚያስፈልገው የሁለት ሶስተኛ አብላጫ ድምፅ ላይኖር ይችላል። ተጨማሪ ቅስቀሳ ስላለ ሌሎች ተወዳዳሪዎችም ሊገቡበት ይችላሉ። በዛም ላይ አዲስ ምክትል ሊቀመንበርና ስምንት የአፍሪካ ህብረት ኮሚሽነሮችም መመረጥ እንዳለባቸው በዊልሰን ማዕከል የአፍሪቃ ፕሮግራም ኃላፊ ሞንዴ ሚያጉዋ ገልጸዋል። አምሳ አራት አባላትን ያቀፈው የአፍሪካ ህብረት ለአፍሪቃ ሀገራት ዜጎች ፓስፖርት የማውጣት እቅድም አለው። መጀመሪያ ፓስፖርቶቹ ለህብረቱ አባል ሀገሮች መሪዎች፣ ለሀገራቱ ቋሚ ተወካዮችና ለውጭ ጉዳይ ሚኒስትሮች ይሰጣሉ። በሙከራ ያህል ይጀመራል ማለት ነው። ዓለም አቀፍ የወንጀል ችሎትን በሚመለከት ደግሞ የአፍሪካ ህብረት አባል አገሮች ከችሎቱ አባልነት መውጣት ሲኖርባቸው እንደሆነ ስትራቴጂ ለማውጣት አንድ የህብረቱ ኮሚቴ ባለፈው ጥር ወር ተመስርቶ ነበር። ኮሚቴው ታዲያ የአፍሪካ ሀገሮች ከችሎቱ አባልነት እንዳይወጡ ከተፈለገ ዓለም አቀፍ የወንጀል ችሎት በስልጣን ላይ ያሉ የሀገር መሪዎችና ከፍተኛ ባለስልጣኖች ሊከሰሱ የማይችሉበት ዋስትና መስጠት አለበት የሚል ሀሳብ አቅርቧል። በርካታ የሰብአዊ መብት ተሟጓቾች ግን የችሎቱን ስኬታማነት ያዳክማል በሚል ይህን ሀሳብ አይቀበሉም። ሂዩማን ራይትስ ዋች በተባለው የሰብአዊ መብት ቡድን የዓለም አቀፍ ፍትህ ፕሮግራም ተባባሪ ስራ አስኪያጅ ኤሊስ ኬፕለር፣ ኮሚቴው ያቀረበው ምክረ ሀሳብ በአፍሪቃ ህብረት ጉባኤ ላይ ይታይ እንደሆነ ግልጽ አይደለም ብለዋል። ኮሚቴው ያቀረበው የምክር ሀሳብ በመጪው የአፍሪካ ህብረት ጉባኤ ላይ ይታይ እንደሆነ ግልጽ አይደለም። ነገር ግን ካለፉት ጥቂት ዓመታት ወዲህ የዓለም አቀፉ የወንጀል ችሎት ጉዳይ በተደጋጋሚ ሲነሳ ቆይቷል። አንዳንዴም በአፍሪካ ህብረት ጉባኤ ላይ ሳይቀር። ህብረቱ ችሎቱን ሲነቅፍ ቆይቷል። ስለሆነም በእርግጠኝነት ለመናገር አይቻልም። ፒተር ፋም ግን ከሱዳኑ መሪ በስተቀር አደጋው የተደቀነባቸው ሌሎች የአፍሪቃ መሪዎች ስለሌሉ ጉባኤው ለችሎቱ ጉዳይ ቅድሚያ የሚሰጥ አይመስለኝም ይላሉ። ለወደፊቱ ግን ችላ እንደማይሉት ፒተር ፋም አክለዋል። ሲሲ ዓለም አቀፍ የወንጀል ችሎት በኬንያው ፕሬዚደንት ላይ የመሰረተው ክስ በብዙ አቅጣጫ ስለከሸፈበት አፍሪካ ከችሎቱ ለመውጣት የመዛቷ ጉዳይ ጥድፊያ የሚያስፈልገው እንዳይሆን አድርጓል። የደቡብ ሱዳን ጉዳይ እሁድ በሚካሄደው የአፍሪካ ህብረት ጉባኤ ሳይነሳ አይቀርም። ደቡብ ሱዳን የዓለም አቀፍ የወንጀል ችሎት አባል አገር ባለመሆኗ በእርስ በርሱ ጦርነት ወቅት የተፈጸሙ ወንጀሎችን ለፍርድ ለማቅረብ የአፍሪካ ህብረት ችሎት እንዲመሰርት አምና በተደረገው የሰላም ስምምነት ኃላፊነት ተሰጥቶት እንደነበረ ኬፕለር ገልጸዋል። የደቡብ ሱዳን አመራር በበኩሉ ዓለም አቀፍ ማህበረሰብ እንዲህ አይነቱን ችሎት የመመስረቱን ሀሳብ እንዲቀለብስ ባለፈው ወር በኒውዮርክ ታይምስ ጋዜጣ ላይ ባወጣው ጽሁፍ ጠይቆ ነበር።